ስኪቦን ይጠይቁ ለምሽቱ ከፍ ያለ ተስፋ ያሳደሩት የኮቪድ-19 መከላከያ ክትባቶች በተፈለገው ፍጥነት መሰራጨትና ሰዎች በጊዜ መከተብ ያለመቻላቸው ያሳደረውን ስጋት ይመለከታል። ይህ ሁኔታ በተጨማሪም ራሱን የለወጠ የቫይረስ ዝርያ እንዲስፋፋ ሊያደርግ የሚችለውን አስተዋጽኦ ይመረምራል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀዳሚውን ክፍል ይዞ ቀርቧል። ፕሮፌሰር ብስራት ኃይለ መስቀል ኮቪድ የክትባቶችም ሆነ የበሽታው ጉዳይ እንግዲህ አብሮን ያለ ነው እና ገና ያነጋግረናል። ክትባቶች በወጡ በማግስቱ ብዙዎቹም በየተራ ተመልክተናል። ለምሽት፣ እስኪ በዚህ በዩናይት ስቴትስ ከሚታይ ሰሞንኛ ጉዳይ እንነሳ። እንግዲህ እንደምናየው ከፍ ያለ የአየር ጠባይ ለውጥ ክረምት ነው ወቅቱ። በእርግጥ ከፍተኛ በረዶን የአየር ለውጥ የፈጠረው ሁኔታ ብዙ አካባቢዎች እንቅስቃሴዎች ላይ ተጽዕኖ አሳድሮባቸዋል። በዚህ ምክንያት የክትባቶች ዝውውር በሚፈለጉበት ስፍራ በታቀደው ጊዜ መድረስ እንዳይችሉ አድርጓል። ይሄም ክትባቱ ለተሳሰበላቸው ሰዎች በፍጥነት እንዳይደርስ ማድረጉ አንድም ለመጀመሪያ ጊዜ ሊከተቡ በመጠባበቅ ላይ ያሉ ሁለትም የመጀመሪያውን ሁለት ሁለት ጊዜ የሚወሰደውን ክትባት ፋይዘር በተባለው የክትባት አይነት ሀያ አንድ ቀን ሞልቷቸው ሁለተኛውን ሊወስድ የተዘጋጁ ሞደርና፣ ሀያ ስምንት ቀን ጠብቀው ሁለተኛውን ሊወስድ የተዘጋጁ ቢያልፋቸው ምንድን ነው የሚገጥመው የሚለው እያነጋገረ ነው። እስኪ በሁለቱም አዲስ የሚወስዱት ላይም ጠቃላይ ሁኔታውን መቀየሩ ነው። የወሰዱት ደግሞ ቢያመልጣቸው ምን ችግር ይፈጥር ይሆናል? በዚህም ጀምር ምክንያቱም ገና ከበረዶ አልወጣንም። ውት ላይ እኛ ያለንበት ዋሽንግተን ዲሲ ውስጥም በረዶ አለ። ያን ያህል እንደ ሌሎቹም በአንድ ጎዳ ግን ያው ጊዜው ነው። አሁን የክረምት ጊዜ ነው። ጥሩነቱ ያሁኑ የባይደን አድሚኒስትሬሽን አንዱ ሜጀር ታርኬት ያደረገው ይህንን ኮቪድ ማጥፋት ላይ ነው እና በዚህ ምክንያት ከፍተኛ እንቅስቃሴ የተካሄደ ነው። ሁላችንም እንደምናየው ልክ ከስቶርሙ በፊት በቀን አንድ ነጥብ አምስት ሚሊዮን ሰው ክትባት እያገኘ ነው። እዛ ደረጃ ነበር ይሄድ የነበረው እና ኦሎ ሄደን ይሄ በረዶ መጣና ብዙ አፌክት አደረገ። በጣም አፌክት የሆኑት ሁለት ሴንተሮች ናቸው። አንደኛው ይሄ ፌዴክስ ሴንተር ሜምፊስ ያለው፣ ሌላው ደግሞ ኬንታኪ ውስጥ ያለው ይሱ እነሱ ነበሩ። ፕሮፌሰር ብስራት ኢትዮጵያ ላሉ አድማጮች አሁን ሊገልጿቸው ምን እንደሆኑ እንዲረዱ እሽጎችን፣ ፖስታ መልእክቶች የሚልኩ ድርጅቶችን እንቅስቃሴዎች ተጽዕኖ አሳድሮባቸዋል እያሉ ነው ለአድማጮች ቅርብ እንድናረግ እነዚህ የአሜሪካ ውስጥ ቫክሲን ከሚያፋሉ ናትላ ሴንተሮች ነበሩ በሁለት መንገድ ነው አፌክት ያደረጋቸው። አንደኛ ያው የዝውውሩ ምክንያት በረዶ ከተሸፈነ መንቀሳቀስ ስለማይችሉ እንደፈለጉት ማንቀሳቀስ አልችሉ። በዚህ ላይ ደግሞ እዛው ራሱ ክትባቱ የሚሰጥባቸው ሴንተሮች በየቦታው ያሉ ከሁለት ሺህ በላይ ሴንተሮች በዚሁ በመብራት መጥፋት ምክንያት፣ በበረዶ ምክንያት ከአየሩ ጠባይ ጋር ምክንያት ተዘግተዋል። እንግዲህ አብዛኞቹ ያው በጀነሬተር ያው ኢትዮጵያም የተለመደ ነው፣ በጀነሬተር በኩል አድርገው ቫክሲኑ እንዳይበላሽ አቆይተውታል። በጣም የተጎዳው ደግሞ ከሁሉም አሜሪካ ስቴቶች ውስጥ ቴክሳስ የሚባለው ነው። ለምንድነው በጣም የተጎዳው? ከሌላው የተለየ በረዶ ኖሮት ሳይሆን ቴክሳስ በተፈጥሮ ሙቀት ሀገር ስለሆነ በረዶ አይደርስባቸውም። ሌላው ስቴት አሁን ሺካጎ እንደዚህ የሚባሉት የአሜሪካ ከተማዎች ሁልጊዜ በረዶ ያሉ ሁሌም ይዘጋጃሉ። ከተማው ያውቀዋል አሰራሩን። እነዚህ ግን በረዶ ጋር ልምድ ለሌላቸው ብዙ ነገር ዳሜጅ ሊመጣ ቻለ እና በዚህ ምክንያት የቫክሲኑ ዝውውር በጣም በጣም በጣም ነው የተጎዳው። ግን ጥሩ ነገሩ ምንድን ነው? አሁን ድሮ ከሚሰጣቸው ቫክሲን በጣም እጥፍ ድሮ አራ መቶ ሺህ በሳምንት የሚመጣ አሁን ከስድስት መቶ ሺህ በላይ ያንን የጠፋውን ጊዜ ካቻፕ ለማድረግ እየተደረገ ነው። ሌላው የጠየከኝ እነዚህ ቫክሲኑን ቢያመልጣች ባያገኙ ያልከው በጣም ትልቅ ጥያቄ ነው። እንዳንዱ ጋር ትንሽ ኮንትሮቨርሲም አለው። ሞደርና ያው ሀያ ስምንት ቀን ነው የሚሰጠው በአራት ሳምንት፣ ፋይዘር ደግሞ በሶስት ሳምንት ነው የሚሰጠው አሁን አዲሱ ሪፖርት የሚለው ምንድን ነው? በዛ ኤግዛክት ቀን በሀያ አንድ እና በሀያ ስምንት ባይመጡም ሊቆይ ይችላል ነው የሚሉት። ማስመር በፈለገው ነገር ከአቅም በላይ በሆነ ምክንያት ነው እንጂ በተቻለ መጠን በዛው ጥናቱ በተደረገው መንገድ ሰው እንዲከታተል ነው የሚፈልገው። ግን ካልተቻለና ከአቅም በላይ በሆነ አሁን እንደዚህ እንደ ወይዘሩ ማለት ነው መንገድ ሁሉ ሲዘጋጋ መብራት ሲጠፋ የሰዎቹ እንኳን ፍላጎት ቢሆን ቫክሲን የሚሰጣቸው ቦታ ስለተዘጉ ምንም ምርጫ አልነበራቸውም ያለ መቆየት ፣ እና እንደውም ሲዲሲ ዌብሳይት ላይ እንዳነበብኩት እስከ ስድስት ሳምንት ድረስ አርባ ሁለት ቀን እንደውም ከዛም ሊቆይ በሚል መንገድ አውጥተውታል። አሁንም ለአድማጮቻችን ማስመር የምፈልገው ነገር ምንድን ነው፣ እዚህ ላይ ከአቅም በላይ በሆነ ምክንያት ነው እንጂ በጠልኝነት ወይም በሌላ ነገር ወይም በቃ አሁን እንደዚህ አግኝተናል እና የተፈለግን ቆይተን በተመቸን ጊዜ ያለን ማለት። ይሄም ቢሆን በጥናት ፉይ በጥናት የተደገፈ አይደለም፣ ግን አትሊስት በአሁኑ ባለው ደረጃ እንደዚህ እስከ ስድስት ዓመት ቆይተው መከተብ ይችላሉ። ሁለተኛው ሌላው አንድ የእንግሊዝ ሀገር በጣም ኢንትረስቲንግ ነው። አንዱ ቫክሲን የፋይዘርን ወስደው ሲመለሱ በተባለው ቀን የፋይዘሩ ቫክሲን አቬይለብል ባይሆን ሞደርናውን መውሰድ ይችላሉ፣ ወይም የሞደርናውን ወስደው ፋይዘሩን መውሰድ ይችላሉ የሚለው የእንግሊዝ ሀገሩ ላይ ይችላሉ። አሁንም ማስመር ምፈልገው ነገር ካቅም በላይ በሆነ መንገድ ያኛው አቬላብል ካልሆነ ሁለቱም ተመሳሳይ ቴክኖሎጂ ነው አሬ ቴክኖሎጂ የሚባል ስለሆነ አንዱ ባንዱ መቀያየር ይችላሉ የሚል ነገር አውጥቷል አሰራራቸው እንደነ ጃንሰን ጃንሰን አስትራዜኔካ አይደሉም ሌላው የጠየከኝ ነገር ሲንግል ዶዝ አንድ ወስደው ባይመለሱስ የሚለው ነገር ነው አይደገፍም በሳይንሱ ግን ሌላ ምርጫ ከሌላቸውና አሁንም ካቅም በላይ በሆነ ነገር ከሆነ አንዱ ራሱ እስካሁን እንዳየነው እስከ ስድስት ሳምንት ድረስ እስከ ሰማንያ ፐርሰንት አንዳንድ ቦታ ላይ ነው ሰማንያ አምስት ፐርሰንት ይላል ዘጠና አምስት በመሆን ፋንታ ዝቅ ብሎ ሰማንያ ሰማንያ አምስት ፐርሰንት ድረስ ያገለግላል የሚል ሪፖርቶች አሉ። መልካም በረዶ ሲባል በሀገራችን የምናውቀው በረዶ እንዳልሆነ ሁለት ጫማና ከዚያ በላይ አንዳንዴ ወገብ ድረስ የሚደርስ ክምር ነው የምናወራውና፣ እንዴት ነው አሜሪካን የምታክል ታላቅ ሀገር በበረዶ እንዲተሳስራ ሰዎች ክትባት ማግኘት የማይችሉበት ድረስ ይደርሳሉ የሚለው ምናልባት ግራ እንዳያጋባ ያህል ነው። ወደ ሌላ ርዕስ ልውሰደው። ፕሮፌሰር ብስራት ይሄ አጠቃላይ የመጓተቱ ሁኔታ በዚህም ሆነ አንዳንዶች በጥረት ለብዙዎች ካልተዳረሰ ቀጥታ ከቫይረሱ ጋር የሚገናኙ ጉዳዮች እንዳይሆኑ ነው። ራሳቸውን የሚለውጡት የቫይረስ ዝርያዎች መስፋፋት በእንግሊዝ ሀገር፣ በደቡብ አፍሪካ እና በብራዚል ቀድሞ ከተጠኑት ከሚታወቁት ዝርያዎች የተለዩ ሶስት አይነት የቫይረስ ዝርያዎች ራሳቸውን የቀየሩበት ሁኔታ ስላለ ክትባቶቹ ለእነኝህ ፍቱን ይሆናሉ ወይ ይሰራሉ የሚለው በየደረጃው እየታየ ባለበት መስፋፋታቸው ያሳስቦታል። አንደኛ፣ እነኝህ ክትባቶች ላይሰሩ የሚችሉበት ሁኔታ ይፈጠራል ይፈጠራሉይ መዘግየቱ ጋር የሚያያዝ የመሰራጭት ንድል ስለሚፈጥር፣ ሁለተኛ ቫይረስ ራሱን የመለወጡ ጠባይ የተለመደ እንደመሆኑ ጊዜ በሰጠ ቁጥር ሌሎች በርካታ ዝርያዎች ተፈጥሮ አሳሳቢ ሁኔታ ሊከሰቱ ይችል ይሆን ወይ እንዴት ይመለከቱታል? ይሄን በጣም ይሄ በጣም ትልቅ ጥያቄ ነው የጠየቅከኝ አሉላ። ምክንያቱም ሪል የሚያሳስብ ነገር ነው። ቫይረሶች ራሳቸውን መቀየር የተለመደ ነገር ነው። ስለ ኮቪድ ካወቅን ምሮ በዚህ በአንድ አመት አመት ተኩል ውስጥ ሰው ማያውቀው ነገር ምን ነው? ከሺህ በላይ ራሳቸውን የቀየሩ ኮቪድ ማለት ነው። እነዛ ሺዎች ሁሉ እንዴት ነው ይህን ያህል በአንድ ዓመት ከአንድ ሺህ በላይ ከተቀየሩ እንዴት ነው ካቻፍ የምናደርገው ለሚለው፣ እነዛ ሺዎቹ በሙሉ አያሳስቡንም። የሚያሳስቡን ይሄ ስፓይክ ፕሮቲን የሚባለው ይሄ ሰዎች የሚያስይዙበት ላቸው ላይ ያለው ፕሮቲን ጫፉ እሱ ከተቀየረ ነው የሚያሳስበን ለምን ቫክሲኖቹ የተሰሩት ያን ፕሮቲን መሰረት አርገው ነው ሌላ ቢያዩ ብዙ አያሳስበንም እንጂ እንዳልኩት ኦልሞስት ከሺ በላይ ብዙ ቬሬንቶች አሉ ራሳቸውን የቀየሩ እነዚህ አሁን ሶስቱ በጣም ያሳሰቡን የብራዚሉ የሳውዝ አፍሪካው እና የዩኬ ያንን ፕሮቲን ቀይረው መጡ አሁን እሱ ላይ ነው ሁሉ ሰው ሁሉም ሳይንቲስት አላርት የሆነው እነዚህ ቫይረሶች ውስጥ ሲቀይሩ አንዳንዶቹ መተው ይሄዳሉ አይቆዩ አንዳንዶቹ ለረጅም ጊዜ ይቆያሉ አንዳንዶቹ ሞር ስትሮንግ ይሆናሉ ሌስ ስትሮንግ ይሆናሉ እንደ ሁኔታቸው ነው አንዳንዶቹ ለሚቀይሩበት ስታይል በጣም ለየት ያለ ነው እሱን አሁን ለኮቪድ አላሳስበን እንዳልኩት ያሳሰበን ትልቁ ነገር ይሄን ስፓይክ ፕሮቲን የቀየሩት ቫይረሱ ይሰራል ወይ ወይም ይሄ መቀየራቸው ቫይረሱ ምን ያህል ኢምፓክት አለው ምን ያህል ለውጥ ያመጣል ለሚለው አንደኛ አንዳንዶቹ የመሰራጨታቸው ፍጥነት ከድሮ የበለጠ ይሆናሉ አንዳንዶቹ ደግሞ ሰውን ከያዙ ወደ ሞት የሚያደርሱ በተለይ የዩኬው አለ ይሄ ሁላችን የምናደርገው ነው ዝናብ መጣ ሲባል ጃንጥላ ይዘን እንሄዳለን ኮፍያ አድርገን መጠለያ እንፈልጋለን ቫይረሶቹም በሚያጋጥማቸው ነገር ራሳቸውን መቀየር የተለመደ ነገር ነው አንዳንዶቹ የመራባታቸው ፍጥነት እስከ ሃምሳ ፐርሰንት የጨመሩ አንዳንዶቹ ደግሞ አሁን በተለይ አንደኛው የዩኬ ቢ ዋን ዋን ሰብን የሚሉት ህፃናት ልጆችና ከ15 ዓመት በታች ያሉ ወጣቶችና ጤነኞችን ከድሮ የበለጠ የመያዝ ኃይል አለው እና እነዚህ ሲቀያየሩ በምን እንደሚቀየሩ እንዴት እንደሚቀየሩ ባ የሚያመጡት ለውጥ ግን በጣም የተለየ ነው። ስለዚህ ያሳስበናል። ምክንያቱም አሁን ክትባት በጣም በሆኑ ዌስተርን ካንትሪዎች በጣም እየተስፋፋ ነው። ሌሎችም ደግሞ እንደ ኢትዮጵያ ያሉ ደግሞ ዝግጅት እየተደረገ ነው ቫክሲኑ የሚመጣበት ጊዜ አሁን እነዚህ ሶስቱን በሚመለከት በተለይ የሳውዝ አፍሪካ ለምሳሌ አስትራዜኔካ ያወጣው ኖቫክስ የሚሉ ጃንሰን ጃንሰን ያወጣቸው ኦልሬዲ ያውቀናል በበቂ መንገድ እንደማይሰሩ እንደውም ሳውዝ አፍሪካ የተሰጣቸውን የአስትራዜኔካ ቫክሲን በሙሉ ወደ ዓለም ጤና ጥበቃ መልሰዋል፣ አንፈልግም ብለው። ምክንያቱም እየሰራ አይደለም፣ በዚህ በአዲሱ ቫሪያንት የተነሳ ሌሎቹ አሁን በቅርብ ያየሁት ሪፖርት ከአንድና ከትላንት ወዲያ የወጣው የፋይዘር እና የሞደርና እንደ በፊተኛው ያህል ኢፌክት እንደሌላ አይ በተለይ የሳውዝ አፍሪካው ላይ ትንሽ በማዕከላቸው ሜይ ቢ ሞደርና ትንሽ ይሻላል ብለው እያሉ ነው። በአጠቃላይ ግን እየቀነሰ ነው ውጤታቸው ያለው ከሌሎቹ ጋር ሲነጻጸር። ጥሩ ኒውሱ ምንድን ነው? እነዚህ የአርኤንኤ ቫክሲኖች በቀላሉ መቀየር ይችላሉ በላቦራተሪ ውስጥ በሳምንት ውስጥ ቀይረው የተለያየ አዳዲስ የቀየሩትን ቫይረስ አታቅ የሚያደርግ ቫክሲን መሰራት ይችላል ሳይንሱ አይደለም ችግሩ ከባዱ ችግር ምንነው ያ በላቦራተሪ እንደታ ሰዎች ላይ ቴስት መደሱ ደግሞ ጊዜ ይፈጫል እንደአሁን ያለንበት እሱ ነው ስለዚህ መንግስት በአስቸኳይ ሰዎች ቫክሲኔት እየሆኑ ቫይረሱ ከሰው ሰው የተራባ ጊዜ አግኝቶ እንደልቡ የተለያየ ተቀየሩ ዘሮች ከማውጣቱ በፊት ለመጨረስ ትልቅ እንቅስቃሴ የሚካሄደው ለዚህ ነው ፕሮፌሰር ብስራት ይሄ ምናልባትም ትልቁን ጥያቄ ይጋብዛል እንግዲህ የምናወራው ክትባት በሚሰጥበት አለም ይነስም ይብዛም ክትባቱ ደርሷቸው እንዲህ በዩናይት ስቴትስ እና በተቀሩት የአውሮፓ ሀገሮች የተሰጠው ቁጥር አለመመጣጠንና ፍጥነቱ ነው እንጂ እንደ ችግር የተቆጠረው ጨርሶ ክትባቱ ያልደረሰባቸው የአፍሪካ ሀገሮች ብዙም እያሳሰበ ባለበት ይህ የቫይረሱ መለወጥ ፈተና ደቡብ አፍሪካ ላይ እንደታየው ከአሁን ቀደም የታወቁት የሰሩ ክትባቶች እንኳን አልሰራ የማለት ደረጃ እና የተሰጣቸውን መመለስ በደረሱበት እንዴት ነው የምዕራቡ ዓለም ገና ብዙ ጊዜ ሊለወጥና አስቸጋሪ ሁኔታዎች ሊፈጠር በሚችልበት የራሳቸውን ነዋሪ የራሳቸውን ሕዝብ ብቻ ከትበው ይወጡታል ወይ? ቁጥሩ ላይ አሳሳችነት ቢኖርም አፍሪካ እንደ ሌላው ዓለም አልተጎዳም፣ እንደ ዩናይት ስቴትስ ብዙ እልቂት አልደረሰም። ይሁን እንጂ እነኚህ አይነታቸውን የለወጡ ቫይረሶች ሊፈጥሩ የሚችሉት ሁኔታ አይታወቅምና እስካሁን የተጨበጠ የተጠና ነገር የለምና ያስ አሳሳቢነቱን ቅድም ካልነውም በላይ አያንረውም ወይ? በጣም ያሳስባል። እንግዲህ አሁን የሰለጠኑ ሀገሮች የራሳቸውን ህዝብ ብቻ ከትበው ቢያቆሙ ቫይረሱ ከአለም የሚጠፋው አትሊስት የተወሰነ ፐርሰንቴጅ በአለም ደረጃ ሲቆም ነው። ቤት ለምሳሌ አራት ቤተሰብ ያለበት ቤት ውስጥ ሶስቱ ተከትበው አንዱ ባይከተብ ሄዶ በሽታ ይዞ ቢመጣ ለነዛ ለሶስቱ ማስተላለፍ ስለማይችል እዛው ላይ ይቆማል። መተላለፍ አይቀርም፣ በቂ ሰው ካልተከተበ ግን። በአለም ቅርብ ነች፣ አውሮፕላኑ፣ ምኑ በትራንስ በተለያየ መንገድ የሚሰራ አይደለም። አሁን የተያዘው አካሄድ በእርግጥ የራሳቸውን ዜጋ ነው መጀመሪያ ሁሉም ሀገሮች ለማዳን የሚሞክሩት ከዛ በኋላ ነው ለሁለተኛው ጊዜ የተሰማሁት ደብሊው ኤች ኦም ሌሎችም ሀገሮች አሁን በአውሮፓ ሜቲንግ በነበረበት ጊዜ አፍሪካ የሚደርስበት መንገድ ሁሉም ኮንትሪቢዩት አድርገዋል። አሜሪካም ከሁለት ሚሊዮን በብር በላይ ዶኔት አድርጋለች። ይህን ቫክሲን በሚመለከት ዘ ጉድ ኒውስ ጥሩ ነገር ምንድን ነው? አፍሪካ ውስጥ ያን ያህል ቫይረስ አልተስፋፋም። ለምን አልተስፋፋም? ብዙ ቴዎሪ አለ። አንዱም አልሰራም። የኑሮ ሁኔታ የሰው ያበላል ሁኔታ የአንድ ላይ ከመኖር የተነሳ ጥንቃቄዎች ይደረጋሉ። ግን አፍሪካ ውስጥ የሚደረገው ጥንቃቄ እንዲሁም በበለጠ መንገድ እዚህ ሀገር ጥንቃቄ እየተደረገ ግን ሰዎች አላሉ ዛ ለምንድን ነው የሚለው እሱ ገና ምንም ምን እንደሆነ አይታወቅም። ስለዚህ አትሊስት ትንሽ ጊዜ ስለሰጣች አፍሪካ ውስጥ አለመስፋፋቱ፣ እንደውም በጣም የተስፋፋው ከአፍሪካም ቢሆን ዌል ዲቨሎፕ የሆኑ እንደ ሳውዝ አፍሪካ ውስጥ ነው ሞር እየተስፋፋ የነበረው በጣም ሀይ ሰው ሞታ ሞርታሊቲ እንጂ በሌሎቹ ሀገሮች ብዙ አልታየም። ስለዚህ ሜይ ቢ ያ ጊዜ ይሰጣል እንጂ ሌሎች ሀገሮች በመተው የሰለጠኑ ሀገሮች የራሳቸውን ዜጋ ብቻ በሞገድ በሽታው ካለም አይጠፋ። ፕሮፌሰር ብስራት የመጨረሻው ጥያቄ ለየት ያለ ነው፣ ለማወቅ በሚደረግ ጉጉት የሚነሳ አይነት ጥያቄ ነው በአብዛኛው ለኮቪድ-19 የተጋለጡ ሰዎች አሳሳቢነቱ የከፋ ሁኔታ ማስከተሉ ለመጋለጥ የሚኖረውን እድል እንድናሳጥር በተቻለ መጠን ለቫይረሱ እንዳንጋለጥ የሚፈለገውን ያህል ተጋልጦ የሚገኙበትም ጊዜ አለና ሰዎች ከተጋለጡ በኋላ የጠና ሁኔታ የሚከሰትባቸው አሉ። አንዳንዶቹ ጭራሽ ምልክትም ሳያሳዩ ምርመራ ካልተደረገ ለቫይረሱ መጋለጣቸውን ሳያውቁ የሚቀሩበት አለ። እነሱም ናቸው በማሰራጨቱ አደገኛ ናቸው የሚባለው እነሱ ላይ ያላመጣውን ጉዳት ሌላ ላይ ላለማምጣቱ ዋስትና የለምና ከዚህ አንጻር ለቫይረሱ ተጋልጠው ብዙም ችግር ሳይኖርባቸው ያለፉ ሰዎች ላይ ወይንም ደግሞ ታመው ድነው፣ ዋናው የሚያሳስባቸው ነገር ካለቀም በኋላ ድህረ ኮቪድ የሚቆዩ ምልክቶች የበሽታ ሁኔታዎች ይኖራሉ፣ ጥሎ የሚያልፈውም ነገር ሊኖር ይችላል የሚለው እንደ አዲስ ትኩረት እየተሰጠው ነው። ምንም እንኳን ደጋግመን እንደምንለው አስቀድሞ መጠንቀቁም ቢሆን ቀዳሚው ነገር፣ የመጋለጥ ድልም የህይወት እውነታ ነውና እሱ ላይ ምን ይሉናል?